የኢትዮ ጅቡቲ የምድር ባቡር ፕሮጀክት አካል የሆነው የደዋሌ ጅቡቲ ምድር ባቡር ፕሮጀክት በዛሬው ዕለት ተመርቋል። ፕሮጀክቱ ሁለቱ አገሮች ተያይዘው ለማደግ ያላቸውን ፍላጎት እንደሚያሳይ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጠዋል። እስክንድር ፍሬው ማምሻውን አጠር ያለ ዘገባ ልኮልናል። ዛሬ የተመረቀው የኢትዮ ጅቡቲ የምድር ባቡር ፕሮጀክት አካል የሆነውና ከደዋሌ ጅቡቲ የሚደርሰው የባቡር ፕሮጀክት ነው። ከ750 ኪሎ ሜትር በላይ ርዝመት ያለውና 34 ቢሊዮን ዶላር ወጪ የተደረገበት ይህ የባቡር መስመር የሁለቱን አገራት ወዳጅነትና የጋራ ራዕይ እንደሚያሳይ ተገልጿል። በምረቃው ሥነ ሥርዓት ላይ የተገኙትና ከጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ ጋር በዚሁ የባቡር መስመር የተጓዙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የገለጹት ይህንኑ ነው። ባቡሩ ውስጥ በራሱ ወደ ከአንድ ሺህ በላይ ሰው ነው ያለው፣ ግማሹ ኢትዮጵያዊ፣ ግማሹ ጅቡቲያዊ ነው። ምን ያክል ተቀራርበን በዚህ ባቡር ውስጥ እንደምንጓዝ ታያለህ። አገራችንም እንደዚህ ተያይዘን ነው የምንጓዘው። የጅቡቲ ማደግ የኢትዮጵያ ማደግ ነው። የኢትዮጵያ ማደግ የጅቡቲ ማደግ ነው። እኛ ተያይዘን ነው የምናድገው። ሸቀጦችን ከጅቡቲ ወደ መሀል ኢትዮጵያ ለማድረስ ስድስት ቀናት ያስፈልግ እንደነበር ተጠቁሟል። በባቡር መስመሩ መገንባት ምክንያት ግን ሸቀጦችን ለማጓጓዝ አንድ ቀን ብቻ እንደሚያስፈልግ በዘገባው ተመልክቷል። በዚሁ በኢትዮ ጅቡቲ የባቡር መስመር ላይ ወደፊት ሰፋ ያለ ዘገባ ይዤ መለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ